አንቲ ውእቱ መሶበ ወርቅ ንጽሕት እንተ ውስቴታ መና ኅቡእ ኅብስት ዘወረደ እምሰማያት وهذه ايوه لا كل على مِن سال لنا قد